ማህደር ዜና። የኤርትራ ጦር ከትግራይ ትላልቅ ከተሞች ለቆ መውጣቱ በተለያዩ ወገኖች እየተዘገበ ነው። የአስመራም የአዲስ አበባና የመቀሌ ባለሥልጣናት ግን ጦሩ ለቆ ስለመውጣት አለመውጣቱ እስካሁን በይፋ ያሉት ነገር የለም። አልሰሙ ይሆን አናውቅም። የምናውቀው የአዲስ አበባ መሪዎች በሹምሽር መቀሌዎች፣ በረጅም ጊዜ ግምገማ እየባተሉ መሆናቸውን ነው። ለነገሩም አዲስ አበቦች የኤርትራ ጦር ኢትዮጵያ ውስጥ እየተዋጋ መሆኑን ያመኑት ያውም በግድምድሞሽ ዓለም ገርድፎ ሰልቆት ካበቃም ከአራት ወራት በኋላ ነበረ። አሁንም የኤርትራ ጦር ከትግራይ ትላልቅ ከተሞች መውጣቱን ያረጋገጡት አሜሪካኖች ናቸው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጦሩን መውጣት ለሰላም ስምምነቱ ገቢራዊነት ታላቅ እመርታ ማለታቸው ተጠቅሷል። የእመርታው እስከየትነት፣ የኤርትራ ሚና እንዴትነት፣ የአዲስ አበባ መቀሌ አስመሮች የወደፊት ግንኙነት የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ለንጉሠ ነገሥት አጼ ኃይለ ሥላሴ የከፋ ጥላትን ለማዳከም እንደ ወዳጅም እንደማይጎዳ ጥላትም የሚታይ ወጣት ነበረ። ኢሳያስ አፈወርቂ ከ1960ዎቹ ጀምሮ የሚዘከረው የኢትዮጵያ ፖለቲካዊ ታሪክ ከ1980 ዎቹ መጀመሪያ ጀምሮ የሚነገረው የኤርትራ የሀገርነት ታሪክም የሱናም የእሳቸው ሚና ካልታከለበት ብርግጥ ባዶ ነው። ፕሬዚደንት ኢሳያስ አፈወርቂ ለኮሎኔል መንግስቱ ኃይለ ማርያም አኞ ጠላት ነበሩ። ገንጣይ ለመለስ ዜናዊ ግን መልአክም ሰይጣንም ብጤ ናቸው። ያኔው የኢትዮጵያ የሽግግር ፕሬዚደንት በ1986 አስመራ ላይ ለውጭ ጋዜጠኞች በሰጡት መግለጫ ከኢሳይያስ ጋር አንድ ሰዓት ማሳለፍ አሉ፣ አስር መጽሐፍ ከማንበብ የበለጠ ጠቃሚና አሳዋቂ ነው። የኢትዮ ኤርትራ ጦርነት ከተጫረ ከ1990 በኋላ ግን ለመለስ እና መለስ ለሚመሩት ህወሀት ኢህአዲግም የአስመራው ቁጡ አንበሳም ለኢትዮጵያ አይደለም ለአፍሪካ ቀንድም ተቆርጦ መጣል ያለበት ጋንግሪንግ ናቸው። ከመለስ እኩል ባይሆንም ለረጅም ጊዜ በቅርብ የሚያውቋቸው የቀድሞው የኦሮሞ ነፃ አውጪ ግንባር ኦነግ መሪ ሌንጮ ለታ በ2010 ሳነጋግራቸው ኢሳያስን ገዥ አሏቸው። አቶ ኢሳያስ ገዢ ናቸው። የትኛውም ክፍል አንድ ቤት ብቅ ቢሉ በደንብ የሚታዩና የሚሰሙ ሰው ናቸው። በእርግጥም ገዢ ናቸው። ኤርትራን ነፃ ወጡ። ነፃ ከወጣች በኋላ ሌላ ገዢ አታውቅም። ለምዕራባውያን አምባገነን፣ ጨካኝ፣ ለጠላቶቻቸው አረመኔ ሊሆኑ ይችላሉ። በ2010 ጠቅላይ ሚኒስትር አብይ አህመድ እንዳሉት ግን፣ ወይም በዚያው ዘመን ሚሊኒየም አዳራሽ ተሰብስበው ለነበረው የአዲስ አበባ ነዋሪም ሰውየው አንድም ወዲ አፎም ወይም ኢሱ እየተባሉ የሚንቆለጳጳሱ ውድ መሪ ናቸው። ወድ አፈይ 1985 አስመራን የጎበኘው የኢትዮጵያ የጋዜጠኞች ቡድን ፕሬዝደንት ኢሳያስ አፈወርቂ በአማርኛ መግለጫ እንዲሰጡት ጠየቀ። ፕሬዝደንቱ አማርኛ በደንብ ስለማልችል ብለው ሳይጨርሱ አንድ ረዳታቸው አቋረጣቸውና የ12ኛ ክፍል መልቀቂያ ፈተናን ኢሲኤልሲን በአማርኛ ሲና ያመጣኸው ትችላለህ ቢላቸው ሰውየው መለሱና ለአማርኛ ለኔሲ የሰጠኝ አስተማሪ ራሱ ኤፍ ነበረው ብለው ጋዜጠኞቹን አሳቁም። ከ25 ዓመታት በኋላ ግን አዲስ አበባ ላይ የትግርኛ ቅላጼ የተቀላቀለበትን አማርኛን ረጋ ብለው ኢትዮጵያውያንን አወደሱበት። ጠላት ያሏቸውን ወገኖች አወገዙም፣ አስጠነቀቁም፣ ዛቱበትም ማንም ማንም ፍቅራችንንና ስምመታችንን፣ ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። ለጠቅላይ ሚኒስትር አብይ አህመድም ከተወዳጅ መሪነት በላይ ለአፍሪቃ ቀንድ አርቆ አሳቢ ባለትልቅ ርዕይም ናቸው። ፕሬዚዳንት ኢሳያስ የሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን በሱማሊ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሀሳብ እንዳላቸው መረዳት ችያለሁ። ጥቅምት 23 ለ24 አጥቢያ 2013 የኢትዮጵያ ፌዴራዊ መንግስትና የህዝባዊ ወያኔ ሐርነት ትግራይ ህወሃት ጠብንሮ ኑሮ የህወሃት ታጣቂዎች ትግራ ውስጥ የሰፈረውን የፌዴራል ጦር መቱ። ጦርነት የኤርትራ ጦርም ከውጊያው ተመሰገ። ፕሬዚደንት ኢሳያስ ጦራቸውን ወደ ኢትዮጵያ ያዘመቱበት ምክንያት ብዙዎች ብዙ ጊዜ እንዳሉት ብዙ ነው። ከሁለት ዓመት በፊት አዲስ አበባ ላይ እርጋታችንንና እድገታችንን ያውካሉ ያሏቸውን ወይም በ1990ዎቹ ጋንግሪንግ ብለው ሊቆርጧቸው ብዙ የሞከሩ ጠላቶቻቸውን ለማጥፋት ወይም የኤርትራና የኢትዮጵያ መንግስት ደጋፊዎች እንደሚሉት ለአፍሪቃ ቀንድ ሰላምም አስበው ሊሆን ላይሆንምም ይችላል። ውጊያው ከመጫሩ ከጥቂት ቀናት በፊት ግን በሰጡት ጋዜጣዊ መግለጫ ጨዋታው አበቃ ማለታቸው ተዘግቧል። ጌም ኦቨር። ዘንድሮ ባለፈው አርብ የኤርትራ ጦርን ያሳፈሩ የጭነት መኪኖችና አውቶቡሶች የሽረ ከተማን ለቀው ሲወጡ ያየ አንድ የከተማይቱ ነዋሪ ለአዣንስ ፍራንስ ፕሬስ እንደነገረው አንዳንዶቹ መኪኖች ላይ ጌም ኦቨር የሚል መፈክር ተለጥፎባቸዋል። ጨዋታው በእርግጥ አብቅቶ ይሆን? በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር እና በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ ፕሮፌሰር ዴቪድ ሺን እኔም እንዳንተው ተቃራኒ ዘገባኔ ደረሰኝ ይላሉ። ሁሉም የኤርትራ ወታደሮች ከትግራይ ክልል ስለ መውጣት አለመውጣታቸው የደረሰኝ ዘገባ ልክ አንተ እንዳልከው የሚቀረን ነው። ይሁንና ገሚሶቹ መውጣታቸውን የሚያመላክቱ መረጃዎች አሉ። ሁሉም ስለ መውጣታቸው ግን ምንም ማረጋገጫ አላየሁም። እንደሚመስለኝ የኤርትራ ወታደሮች በሙሉ የኢትዮጵያን ግዛት ለቀው ካልወጡ የሰላም ስምምነቱ ሙሉ በሙሉ ገቢራዊ መሆኑን ያጠራጥራል። የኤርትራ ባለስልጣናት ያው እንደ ሁሌው ዝም እንዳሉ ነው፣ ጭጭ። ባለፉት ሁለት ዓመታት የኤርትራ ይሁን የኢትዮጵያ ጦርን እንቅስቃሴ እግር በእግር እየተከታተሉ ከራሳቸው ፍላጎት ጋር እየቀየጡ ለዓለም ለማሳጣት የማይቦዝኑት የህወሀት መሪዎች ዓለምን ረስተው በር ዘግተው እየተገማገሙ ነው አሉ። የሚያውቁም ከትዊተር ገጽ የማይጠፉት የህወሀት ትልቅ ሹም ዛሬ እስከ ቀትር የለጠፉት የመጨረሻ መልእክት ፓርቲያቸው ሹምሽር አለማድረጉን የሚያስተባብል መረጃ ነው። የአዲስ አበባ መሪዎች የመጨረሻ የትዊተር መልእክት ለቻይኖች አዲስ ዓመት የተላለፈ የመልካም ምኞት መግለጫ ወይም ሮዝ ምር የተሰኘው የጥብስ ቅጠል ጥቅምን የሚያወሳ ዘገባ ነው እና ማን ያረጋግጥ። ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ቅዳሜ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በስልክ አነጋግረዋል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በትዊተር ገጻቸው እንደጻፉት ብሊንከን የኤርትራ ጦር ከኢትዮጵያ መውጣት ለሰሜን ኢትዮጵያ ሰላም ቁልፍ ነው ማለታቸውን ጠቅሰዋል። ዓለም አቀፍ የሰብአዊ መብት አጣሪዎች አካባቢውን ይጎበኙ ዘንድ እንዲፈቀድላቸው ብሊንከን ጠይቀዋል። የኤርትራ ጦር በሁለት ዓመቱ ውጊያም ከፍተኛ የሰብአዊ መብት ጥሰዋል ተብለው ከሚወቀሱ ኃይላት አንዱ ነው። ዩናይትድ ስቴትስ በተወሰኑ የጦሩ አዛዦችና በፕሬዚደንት ኢሳያስ አፈወርቂ ፓርቲ ከፍተኛ ባለስልጣናት ላይ ማዕቀብ እስከመጣል ደርሳለችም። የትግራይ ምክር ቤት በክልሉ የደረሰውን የሰብአዊ መብት ጥሰት የሚያጠራ ልዩ ኮሚሽን ከሰየመ ስምንት ወር ሆኖታል። የኮሚሽኑ መሪ ረዳት ፕሮፌሰር የማነ ዝረአይ እንዳሉት ተፋላሚ ኃይላት በሰላማዊ ሰዎች ላይ ያደረሱት ግፍ ዘግናኝ፣ ድርጊቱ ደግሞ የእብደት ነው። ዘግናኝ የሆኑ ነገሮች ተፈጽሟል። በዚህ ጊዜ በዚህ ሁኔታ እኔን የሚመስሉ ሰዎች ነጋሽ፣ ያው እንደምታውቀው አንድ አካባቢ ያለ ማህበረሰብ ነው ግጭት ውስጥ የገባውና እኔን የሚመስሉ ሰዎች ሳ ሳይሆን እኔ ጋር የነበሩ ህዝቦች አካል ብለህ የምትወስደው ስለሆነ እዚህ የተፈቀደ ነገር የስፋይ ለማድረግ ትንሽ ከበድ የሚል ነው እና እኔ የምገልጸው ያው እብደት ነው። እንደ ትግራይ ሁሉ በጦርነቱ ክፉኛ በተጎዱት በአማራና አፋር ክልሎች የደረሰውን ግፍ የሚያጣራ ልዩ ኮሚሽን ይሁን ሌላ ስብስብ ስለመኖር አለመኖሩም እስካሁን በግልጽ የተነገረ ነገር የለም። የቀድሞው የዩናይትድ ስቴትስ ዲፕሎማት ዴቪድ ሽን እንደሚያምኑት በየስፍራው የደረሰውን ግፍ ለማጣራትም ሆነ ዘላቂ ሰላም ለማስፈን በተፋላሚ ኃይላት መካከል መተማመን መፈጠር አለብ እንደታዘብኩት በትግራይ መከላከያ ኃይልና በኢትዮጵያ መከላከያ ሰራዊት አዛዦች መካከል በአንጻራዊነት ጥሩ ግንኙነት እየዳበረ ነው። ግንኙነቱ ባለፉት ጥቂት ወራት እየተሻሻለ ነው። ይሁንና በትግራይ ኃይላትና በኤርትራ ኃይላት መካከል አሁን ከፍተኛ መጠራጠር አለ። ኤርትራውያኑ ትግራይ ክልል በነበሩበት ወቅት ከፍተኛ ግፍ ተፈጽሟል። መተማመን ለማስፈን ረዥም ጊዜ ይወስዳል። እውነቱን ለመናገር ፋኖ ወይም የአማራ ሚሊ ማሻሻያዎች በአሁኑ ጊዜ ምን እያደረጉ እንደሆነ ለእኔ ግልጽ አይደለም። የኢትዮጵያ መንግስትና ህወሀት የሰላም ውል መፈራረማቸውን የኤርትራ መንግስት እስካሁን በይፋ አልተቃወመም፣ አልደገፈምም። አንዳንድ ዘገቦች እንደሚጠቁሙት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ስምምነቱን ብዙ የፈቀዱት አይመስሉም። የተወሰኑ የአማራ ታጣቂዎችም ስምምነቱ በጦርነቱ የተጎዳውን የአማራ ህዝብን ጥቅምና ፍላጎት የሚያረካ አይደለም ባዎች ናቸው። በዚህ ምክንያት ፕሬዚደንት ኢሳያስ አፈወርቂና የአማራ ታጣቂዎች የጋራ ግንባር ለመፍጠር እያሴሩ ነው የሚል መላምት በሰፊው እየተነገረ ነው። ፕሮፌሰር ሺን እንዳሉት የሚናፈሰው ዘገባ እውነት ከሆነ ለኢትዮጵያ ፌዴራዊ መንግስት ባያስጋ እንኳን ብዙ ማስቸገሩ አይቀርም። ለማዕከላዊ መንግስት ወደፊት ስጋት ስለመሆን አለመሆኑ እርግጠኛ አይደለሁም። ችግር መፍጠሩ ግን ምንም አያጠራጥርም። ማዕከላዊ መንግስት ይህን ሁኔታ መቆጣጠር አለበት። ሚሊሻዎቹ በሙሉ የማዕከላዊውን መንግስት ጥያቄዎችና መርሆች ማክበር እንደሚገባቸው ማሳወቅ አለበት። ኤርትራ ከፋኖ ወይም ከአማራ ሚሊሻ ጋር ስላላት ግንኙነት አላውቅም። ይሁንና ኤርትራዎች ፋኖን የሚደግፉ ከሆነ በኤርትራና በትግራይ ኃይላት መካከል መተማመን ለመፍጠ ቁጥጥር ያለው እድል በሙሉ የሚያጠፋ ነው። ኤርትራ የሰላም ስምምነቱን ገቢር ለማድረግ ተባባሪ እንዳልሆነች የሚያመላክትም ነው። አንዲት ኢትዮጵያዊት ጋዜጠኛ ባለፈው ኅዳር እንዳለችው ሁለት ዓመት ያስቆጠረው ጦርነት ዋና ተጠቃሚ አምባገነን ያለቻቸው የኤርትራው ፕሬዚደንት ኢሳያስ አፈወርቂ ናቸው። የካናዳ እውቅ ዕለታዊ ጋዜጣ ዘ ግሎብ ኤንድ ሜል የኢትዮጵያዊቱን ጋዜጠኛ አባባል ባለፈው ሳምንት በእንግሊዘኛ ደገመው ጋዜጣው። አምባገነን ያላቸው ኢሳያስ አፈወርቂ የጦርነቱ ግልጽ አሸናፊ ናቸው ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢሱ እንደ ጋዜጣው ዘገባም የኢትዮጵያ ንጉሥ አንጋሽም ናቸው። እውነት ይሆን ወይስ? ነጋሽ መሐመድ ነኝ። ቸር ያሰማል።